ከትናንት በስቲያ እሁድ ከቦሌ ዓለም አቀፍ አይሮፕላን ጣቢያ እንደተነሳ ከስድስት ደቂቃ በኋላ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ የሚያጠና ቡድን ዛሬ ስራውን ጀመረ። ሌላኛው ሐኪሞችን የሚመራ ሟቾቹን አካል አሰባስቦ የሚለይ ቡድንም ስራውን እየሰራ መሆኑን በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ መስሪያ ቤት ገለጸ። ሙክታር ጀማል ከመስሪያ ቤቱ ኃላፊ ኮሎኔል አምድዬ አያሌው ጋር የተደረገ ቃለ መጠይቅ አለው፣ ቀጥሎ ይቀርባል። የዳታ ኮሌክሽን ስራ እየሰራ ነው ያለ ኮሚቴ ማቋቋም ናቸው። ኮሚቴ ረጅም ጊዜ የሚሰራ በመሆኑ የዳታ ኮሌክሽኑ ስራ አንትና ምዝ ነበር። አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ እየወሰደብን ያለው አሁንም ከመሬት ውስጥ እያወጣን ያለን ይሄ ስራ አሁንም ይቀጥላል። ይህን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉን እያሰባሰብን ያለ ነው። ፉሊ ጀምረናል ማለት አለም። ያንን ምክንያቱም መጀመሪያ ያሉት እቃ ከመሬት ውስጥ መውጣት አለበት። የአውሮፕላኑ ስብርባሪ በሙሉ ከመሬት ውስጥ መውጣት አለበት። ይሄ ነው በእኛ በኩል ዛሬ እየሰራ ነው ያለ ነው። የመጡ እንግዶች ከዩናይትድ ኪንግደም ከእንግሊዝ ሀገር ና ከአሜሪካ ነው። ከአሜሪካ ኤንቲኤስቢ ናሽናል ትራንስፖርቴሽን ሴፍቲ ቦርድ ኦፍ አሜሪካ፣ ቦይንግ ካምፓኒ መጥቷል። እነሱ እንደ ረዳት አንድ አማካሪም እኛን ይሰራሉ። በተለይ በአማካሪነት ደረጃ ከኛ ጋር ሊሰሩ ይችላሉ። ሆኖም ግን ይህ ቢሮ የኢትዮጵያ አክሲደንት ኢንቨስቲጌሽን ቢሮ ስራውን ራሱን ችሎ እየሰራ ያለ ቢሮ ስለሆነ ረዳት አያስፈልገውም ማለት አይደለም ወይም አማካሪ አያስፈልገውም ማለት አይደለም። ብዙ ሀገሮችም የሚጠቀሙበት ሲስተም ነው። እኛም ደግሞ እነዚህን ወደዚህ አምጥተን ራሳቸው ጠይቀው ነው አብዛኞቹ እየመጡ ያሉት ራሳቸው ጠይቀው ነው የመጡት። እኛም ደግሞ እንዲመጡልንና ከኛ ጋር እንዲተባበሩን ስለምንፈልግ በጋራ ስራውን ዛሬ ጀምረናል። የማማከሩን ስራም እንቀጥላለን። ዛሬ ግን እዚህ እነሱ የመጡት የአደጋውን አካባቢ ለማየት ነው የመጡት። ምናልባት ሌሎች እነሱ በራሳቸው ጊዜ ነው የመጡት። እንደ ዜጋ የእስራኤላዊ ሰው ሞቶብናል የሚላላቸው እና አካባቢውን ለማየት ነው የመጡት። ይሄ የተከለከለ አይደለም። ቤተሰብ የሞተባቸው በዚህ አደጋ ቤተሰብ የሞተባቸው ሰዎች ወደዚህ አካባቢ መጥተው እርሜ ማውጣት እንላለን በእኛ አባባል፣ አካባቢውን ይሄ ዘመዴ እዝ ሞተ የሚለውን ነገር ለማየት የሚከለክል ህግ የለም፣ ህጋችንም አይከለክልም። እዚህ መጥተው አይተው መሄድ ይችላሉ። ኮሚቴ ተቋቋመው ፓርቲኩላሊ ከሲቪል አቪዬሽን እና ከአክሲደንት ኢንቨስቲጌሽን ቢሮ ነው። የኤርክራፍት አክሲደንት ኢንቨስቲጌሽን ቢሮ በዋናነት ስራውን የሚመራው ነው። ይህን ስራ ለጊዜው እንድመራ የተሰጠኝ ለእኔ ነው፣ እየመራ ነው ያለው። ይህን መረጃ ለማግኘት የተወሰኑ ቀናት ይፈጁብናል፣ ግን አሁን ይህንን ቀናት ነው ብዬ መናገር አልችልም። እሱ ስራውን ስራ የምንጀምረው ከዛ ሊሆን ይችላል ብለን እንገምታለን። አንዱ ዋና ዳታችን እሱ ነው፣ የመረጃ ቋት ብለን የምንይዘው እሱ ነው። ከዛ ላይ ስራውን እንደሰራን ወይም ደግሞ ዳታውን እንደወሰድን ስራችን በቀጥታ የምንጀምር ይሆናል። እዚ አሁን ከሚሰራው ስራ ምንድን ነው የሚጠበቀው? ዋናው እዚህ መስክ ላይ እየተሰራ ያለው ወይም ደግሞ አደጋው በደረሰበት ቦታ የሚሰራው ዋናው ነገር ምንድን ነው? ምንስ ነው የሚጠበቀው? የመጀመሪያው አሁን እንደምታዩት እዛ አካባቢ በአብዛኛው የተለያየ ቦታ ተበትኗል። የአውሮፕላኑ ስብርባሪ እና አንዳንድ ንብረቶች፣ ጨርቅ አለ፣ የሟቾች ጨርቅ አለ፣ ሌሎችም ሌሎችም ነገሮች እዚ ተበታት ነው ያሉት። እነሱ እየተሰባሰቡ ነው ያሉት። ይሄንን በእኛ ስር ነው አየር መንገዱ እያሰባሰበ ቢኖርም ቢያስቀምጠውም፣ በአክሲደንት ኢንቨስቲጌሽን ስር ነው መቀመጥ ያለበት። አንደር ካስተሪ እንለዋለን። እስከምንለቀው ድረስ እኛ ለምርመራ ወይም ደግሞ ለመረጃ ይሆነናል ብለን የያዝ ነውን ንብረት ይበቃናል ከዚህ በኋላ የምንመረምረው ነገር የለም፣ የመረመር ነው ለስራ ይበቃናል ስንል አየር መንገዱ እንዲያነሳ እንፈቅዳለን። የሟቾችን ሁኔታ በተመለከተ ሟቾች መጨረሻ ለምሳሌ የተወሰነ ሚሰበሰብ ነገር አለ። አሁን የምናየው እንዴት ነው? መጨረሻው ምንድን ነው የሚሆነው? የሚሰበሰበው ነገር ወይ ደግሞ አጽም ሊሆን ይችላል እንደዛ ወይ የተለያዩ አካላቶች፣ አውቶፕሲ ኤግዛሚኔሽን ይካሄዳል። ይህንን አውቶፕሲ ኤግዛሚኔሽን ደግሞ በእኛ ኮሚቴ ስር የተቋቋመ የኮሚቴ አንዱ አካል አለ በአንድ ዶክተር የሚመራ እነዛ ዶክተሮች ከኛ ጋም አውቶፕሲውን ከአየር መንገዱ ጋር ሆነው የምርመራ ስራ ያካዳሉ ይሄ ስራ አሁን ከዚህ ቶታሊ ኮሌክት አድርገዋል ብለን እንገምታለን ዴድ ቦዲ ወይም ደግሞ ሂውማን ሪሜንስ እንለዋለን ይህንን ከዚህ ኮሌክት አድርገው የጨረሱ ይመስለኛል እንደምታዩት አሁንም የመፈለግ ስራ እዛ እየሰሩ ነው ያሉ ዳታ የሚሰበሰበው አሁን የምና እናንተ እዚህ ፊት ለፊት የምታዩት የአውሮፕላን ስብርባሪ ነው። እያንዳንዱ ስብርባሪ የማየት የእይታ ሲስተም አለው። እንዴት ሆነ? እንዴት ተሰበረ? ቀዳዳ እንዴት ተፈጠረ? እያንዳንዷ የራሷ ሚኒንግ አላት። ኢምፓክት አለ። በግጭት ጊዜ ሊወስድብን ይችላል።